create the Africa. ጤና ይስጥልኝ አድማጮች እንደምንቆይታችኋል። ምዕራብ አፍሪካዊቷ ማሊ ማሊ ከወታደራዊ መፈንቅለ መንግስት በኋላ ውጥረት ነቅሶባታል። ስጋቱ ቀድሞም በቋፍ ላይ በነበረው የሳህል ቀጣና ሀገራት ውስጥ በፍጥነት እንዳይዛመት አስግቷል። ተቺዎች የምዕራብ አፍሪካ አፍሪቃ አገራት የምጣኔ ሀብታዊ ማህበር በእንግሊዝኛ ምጻሩ ኢኮዋስ በሚፈለግበት ወቅት ፈጣን ምላሽ አይሰጥም በሚል በንግድ ማህበረሰቡ ላይ ቅሬታቸውን አሰምቷል። ማሊ እንደ ጎርጎሪዮስ አቆጣጠር በ2012 ተከስቶ ከነበረው ተመሳሳይ ይ መፈንቅለ መንግስት በኋላ በተለይ ሰሜናዊ ግዛቷ የአክራሪዎችና የአሸባሪዎች መፈንጫ ሆኖ ቆይቷል። ፈጣን ምላሽ ካልተሰጠ የዛሬ 8 ዓመት የተከሰተው ሊደገም ይችላል የሚል ፍራቻ ነግሷል። ማሊ በወታደራዊው መፈንቅለ መንግስት ማግስት የዛሬው ትኩረታችን ነው። አብራችሁን ቆዩም ዓለም የማሊ መፈንቅ ለመንግስትና ተከትሎት ሊመጣ የሚችለውን ጣጣ ባንክሮ እየተከታተለ ነው። መፈንቅ ለመንግስት የለመደች በምትመስለው ማሊ ጦሩ ነሸጥ ሲያደርገው ግልበጣ ማካሄዱ የተለመደ ይመስላል። ቤርሊን ውስጥ በሚገኘው ላይብኒትስ ማዕከል የማህበረሰብ ሳይንስ አጥኚ የሆኑት ናይጄሪያዊው አብዱላዬ ሶናዬ ማክሰኞ ለት የተፈጸመው መፈንቅ ለመንግስት የሆነ ጊዜ መሆኑ የማይቀር እንደነበር ይናገራሉ። ላለፉት አምስት ወይም ስድስት ዓመታት እየሆነ ያለውን ለተመለከተ በዚህም አለበዚያ ይሄ ሊመጣ እንደሚችል ማስተዋል ይችላል። ምናልባት መቼ ነው የሚሆነው ለሚለው የጊዜ ጉዳይ ብቻ ነበር። ማክሰኞ ነሐሴ 12 ቀን 2012 ዓ ም የማሊ ወታደራዊ ሁንታ መፈንቅለ መንግስት ማከናወኑ ይፋ በሆነ በጥቂት ሰዓታት ነበር የአገሪቱ ርዕሰ ብሔር ኢብራሂም ቦባከር ኬታ ስልጣናቸውን መልቀቃቸውን ያሳወቁት። ወዲያውኑም ሌሎች ከፍተኛ የመንግስት ባለስልጣናትን ጨምሮ ወደ እስር ቤት ተወረወሩ። አለም አቀፍ ጫና ከያቅጣጫው የበረታበት ወታደራዊ ሁንታም በበነጋታው ነበር በአገሪቱ አዲስ ምርጫ እንደሚያካሂድ ቃል የገባው። የመንግስት ተቃዋሚና ተቼዎች አብዮታዊ እርምጃውን አወድሷል። የፕሬዝዳንቱ ከስልጣን መወገድ በሳህል ቃጣና ብርቱ የደህንነት ስጋት ሊፈጥር እንደሚችል ግን ተንታኞች ያስጠነቅቃሉ። የኮናርድ አዴናወር የሳህል ተቋም ኃላፊ ቶማስ ሺለር የተፈራው እንዳይደርስ ስጋታቸውን ገልጧል። ባማኮ ውስጥ ከወታደራዊ መፈንቅለ መንግስቱ በኋላ ቀድሞ እንደነበረው አንዳንድ ነገሮች የከፉ ሆኗል። እጅግ የሚያስፈራው ትልቁ ነጥብ የፖለቲካ አለመረጋጋቱ የመቀጠሉ ጉዳይ ነው። በዚያ ላይ ዓለም አቀፉ ማህበረሰብ ፈጽሞ በማይቀበለው መንገድ በህገ መንግስቱ የተመረጠ መንግስትን ነው እንደ ቀልድ ያስወገዱት። ልል በሆነ መልኩ የተለያዩ ተቃዋሚዎችን ያቀፈው ቅንጅት በእንግሊዝኛ ምጻሩ ኤም5 አርኤፍፒ የተሰኘው ንቅናቄ ካለፈው ሰኔ ወር አንስቶ ጸረ ጸረ መንግስት መጠነ ሰፊ የተቃውሞ ሰልፎችን ሲያደራጅ ቆይቷል። ፕሬዝዳንቱ ማክሰኞ ከስልጣናቸው ተወገዱ እንጂ ለአርብም ሌላ ብርቱ የተቃውሞ ንቅናቄ ይጠብቃቸው ነበር። ኢብራሂም ቦባክር ኬታ ላለፉት ስምንት ዓመታት በሰሜን ማሊ እንዳሻቸው የሚርመሰመሱ አሸባሪዎችና አማጽያንን መቆጣጠር ተስኗቸዋል፣ በሚል የሰላ ትችት ይሰነዘርባቸው ነበር። ኢብራሂም ቡባከር እንደ ጎርጎዲዮስ አቆጣጠር በ2018 ዓመት ለአምስት ዓመት የስልጣን ዘመን ዳግም ተመርጠውም ነበር። ከአልቃይዳ እንዲሁም ራሱን እስላማዊ መንግስት ብሎ ከሚጠራው ቡድን ጋር ግንኙነት እንዳላቸው ከሚናገሩ አክራሪዎች የሚሰነዘሩ ጥቃቶችን ማስቆም ተስኗቸው ቆይቷል። በእነዚህ ቡድኖችና በአንዳንድ የአገሪቱ ማህበረሰብ መካከል ይከሰቱ በነበሩ ግጭቶች የተነሳ በሺዎች የሚቆጠሩ ሰዎች ማዕከላዊ ማሊ ለልፈተ ህይወት ተዳርጓል። አማጽያኑ እንደውም መዲናይቱ ባማኮ ድረስ ዘልቀውም ብርቱ ጥፋት ሲፈጽሙ የማሊ መንግስት ማስቆም ተስኖት ነበር። ለአብነት ያህል በ2019 የደረሰው ጥቃት የሚታወስ ነው። ራሱን እስላማዊ መንግስት ብሎ የሚጠራው ቡድን ደጋፊ መሆናቸውን የገለጡ ታጣቂዎች በወቅቱ በተጎራባች ኒጀር ድንበር አቅራቢያ ኢንዴሊማኒ ውስጥ በሚገኝ ወታደራዊ የጥበቃ ኬላ ላይ ባደረሱት ጥቃት 53 ወታደሮች ተገድለው ነበር። በዛው በ2019 ዓመት የጀርመን መራሒተ መንግስት አንጌላ ሜርክል ማሊ፣ ቡርኪና ፋሶና ኒጀር ተጉዘው ከየሀገራቱ መሪዎች ጋር በተደጋጋሚ ተነጋግረው ነበር። የአካባቢው ደህንነት ስጋት እንደተጋረጠበትም አስረግጠው ነበር የተናገሩት። ምራይተ መንግስቷም አሸባሪዎቹ ፈጣን ናቸው፣ እናም ስለዚህ እኛም እነሱን በሚገባ ማሸነፍ እንድንችል መፍጠን ይኖርብናል። ማሊ ውስጥ ወታደሮቻቸውን ያሰማሩ ምዕራባውያን መንግስታት በተለይ የማሊ ጉዳይ ከዚያን ጊዜ አንስቶ በእርግጥም ሳያሳስባቸው አልቀረም። ማሊ ሲናጋ፣ የሳህል ሰፊ በረሃማ ግዛት ተናጋ ማለት ነው። ያ ደግሞ ለእስልምና አክራሪ ታጣቂዎችና አሸባሪዎች መፈንጫነት መመቸቱን ምዕራባውያን ጠንቅቀው ያውቃሉም። አሸባሪዎቹ በቀጠናው ተጠናክሩ ማለት ስጋቱ ምዕራባውያን ዘንድ ሊደርስም ይችላል በሚል እሳቤም ነው used ጦር አስፍረው ክትትል የሚያደርጉት ጀርመን፣ ብሪታንያና ፈረንሳይ ጸረ ሽብር እንቅስቃሴውን ለመደገፍ በሚል ጦራቸውን በቃጣናው አስፍረው መገኘታቸውም ለዚሁ ነው። ምዕራባውያኑም ሆኑ የሳህል አካባቢ ሀገራት መሪዎች ጸረ ሽብር ትግሉን በማከናወን ለማሊ ቀውስ በውይይት መፍትሄ እንዲገኝም ጥረት በማድረግ ላይ ነበሩ። የአገሪቱ መንግስት ከስልጣኑ ከመወገዱ በፊት በሙስና ተዘፍቋል፣ የተፈለገውንም ዲሞክራሲያዊ ሂደት ማከናወን ተስኖታል በሚል በተደጋጋሚ ጊዜያት በተቃ ተቃውሞ ሲናጥ ከርሟል። በስተመጨረሻም የማሊ ወታደራዊ ሁንታ የሀገሪቱ መንግስት አስወግዷል። ተቃውሞውን ሲያስተባብሩ የነበሩት የማሊ መንግስት ተቃዋሚዎች የአገሪቱ የቀድሞ ፕሬዚዳንት የሰባ አምስት ዓመቱ አዛውንት ኢብራሂም ቡባክር ኬታን እስር ቤት ለወረወሩት ወታደራዊ አዛዦች ድጋፋቸውን ገልጿል። የጎረቤት ኒጀር የውጭ ጉዳይ ሚኒስትር ካላ ንኮራዎ ከዶችቬሌ ዲደብልዩ ጋር ባደረጉት ቃለ መጠይቅ ወታደራዊ መፈንቅለ መንግስቱ ለወራት ሲከናወን የነበረውን ድርድር ያሰናከለ ነው ሲሉ ቅሬታቸውን ገልጧል። ያ ለእኛ የሚያስከፋ ነው። ሁለት ወራት ሙሉ ለማደራደር በመሞከርና የማሊ ሕዝብም የኢኮዋስ መመሪያን ማለትም ዲሞክራሲያዊ መንገድና አስተዳደርን ያስጠብቃል ብለን ተስፋ ሰንቀን ነበር። በፈንቅለ መንግስቱ ድርድሩን በኃይል ያቋረጠ ድርጊት ነበር። የኮናርድ አዴናወር የሰዓል ተቋም ኃላፊ ቶማስ ሺለር በሕገ መንግስቱ መሠረት የተመረጠ መንግስት በወታደራዊ መንግስት መተካት ተቀባይነት የለውም ብሏል። መንግስቱን በኃይል የቀየረው ወታደራዊ ሁንታ ዓለም አቀፋዊ ውግዘት ሊደርስበት እንደሚገባም ተናግሯል። በእርግጥም የተባበሩት መንግስታት ድርጅት የአፍሪቃ ኅብረትና የአውሮፓ ህብረት መፈንቅለ መንግስት በማለት ኮንነውታል። የምዕራብ አፍሪቃ ሀገራት የምጣኔ ሀብታዊ ማህበር ኢኮዋስ ማሊ ወደ ሕገ መንግስታዊ ስርዓት እስክትመለስ ድረስ ከአካባቢው የንግድ ማህበረሰብ አባልነቷ አግዷታል። በጎረቤት ኒጀር ዋና ከተማ ኒያሜ ነዋሪ ለሆኑት ለተቃዋሚ ፖለቲከኛው ማማኔሳኒ ሳኒ አዳማዎ ግን ኢኮዋስ በሚፈለግበት ወቅት ፈጥኖ የማይገኝ ተቋም ነው። ለሲዲያው ነንተርቪን ከከንት ለትርታር ኢኮዋስ ሁሌም በጣም ዘግይቶ ነው ጣልቃ የሚገባው። መንግስቱ ሲፍረከረክ፣ ህዝባዊ ተቋማት ሲመዘብሩ፣ ብሎም ነፃነት ሲገደብ ኢኮዋስ አንዳች ያለው ነገር የለም። ሰዎች መንግስቱን ለመገርሰስ ወደ ጎዳናዎቹ በወጡበት ቅጽበት ግን ኢኮዋስ ከተኛበት ነቅቶ የንግድ ማህበረሰቡን ደንብ ለመጥቀስ ይሞክራል። የማህበረሰብ ሳይንስ አጥኚው አብዶላይ ሶናኤ መፈንቅ ለመንግስት አድራጊዎቹ ያሉትን ለውጥ ማምጣታቸውን ይጠራጠራሉ። እንደሚመስለኝ ላለፉት ሀያ ዓመት ግድም ኒጀርን ከተመለከትህ፣ ማሊን ካየህ የተለመደ ሆኗል። በቃ ጦሩ ጣልቃ ይገባል፣ ምስቅልቅሉን ላጸዳ ነው ወይንም ለማጽዳት እየሞከርሁነው ይላል። በስተ መጨረሻ ግን ወደ ቀውስ የሚያምራውን መዋቅር ይህ ነው በሚባል መልኩ አይቀይሩም። አብዱላይ በሳህል ቃጣና መፈንቅለ መንግስት አንዱ ሀገር ሲፈጸም ሌሎቹ ጋርም የመደጋገም ነገር ይስተዋላል ባይ ናቸው። እንደሚመስለኝ አንዱ ያደረገውን ሌላው የመድገም ፍላጎት ሊኖር ይችላል። በኒጀር ወይንም በቡርኪና ፋሶ ያለውን የፖለቲካዊ ሁኔታ ስትቀኝ ምናልባትም ኮት ዲቯርን ጨምሮ ተመሳሳይነት ይስተዋልባቸዋል። ምናልባት ልዩነቱ ማሊ ውስጥ ነገሮች እንደተበላሹና እንደተባባሱ ትንሽ ረዘም ላለ ጊዜ ይዘልቃሉ። ማሊ ውስጥ ከተከሰተው ነገር የሆነ ነገር ለማድረግ የሚነሳሱ ቡድኖችና ግለሰቦች ሰዎችም በእርግጥም ይኖራሉ። ማሊ ማሊ ውስጥ ተልዕኮውን በማስፈጽም ላይ ለሚገኘው የጀርመን ጦር መፈንቅለ መንግስቱ በአካባቢው የጸጥታ ሁኔታ ላይ ምን አይነት ተጽዕኖ እንደሚኖረው ለመናገር ጊዜው ገና ነው። ይህንኑም አንድ የጀርመን ጦር ቃል አቀባይ ለዶቼቬሌ ተናግሯል። በእኛ እይታ የሳህል ቀጣና ቀድሞውንም መረጋጋት የራቀው አካባቢ ነው። ያን አሁንም እያየን ነው። ወደ አውሮፓ ለሚደረግ መጠነ ሰፊ ፍልሰትም አለመረጋጋቱ ከዋነኞቹ አንዱ ሰበብ ነው። በአካባቢው በሰፈነው ፖለቲካዊ አለመረጋጋት ቀውስ፣ የጎሳ ግጭት እንዲሁም ሲበዛ ጽንፈኛ የሆኑ ቡድኖች በመኖራቸው የተነሳ ሰዎች ይፈልሳሉ። በአሁኑ ወቅት ግን ማሊ ውስጥ ባለው ሁኔታ በዚያ ዙሪያ አንዳች ለውጥ ይኖራል ብዬ ልናገር አልችልም። መጠበቅ ይኖርብናል። የተከሰተው ነገር ምን ያህል የተረጋጋ ነው የሚለውን መመልከት ይኖርብናል። የዛሬ ስምንት ዓመት ማሊ ውስጥ የተፈጸመ መፈንቅለ መንግስት ዳፋው ለጎረቤት ሀገራትም ተርፎ ነበር። መፈንቅለ መንግስቱን ተከትሎ የተጠናከሩና በሰሜን ማሊ የተንሰራፉ አክራሪዎች በጎረቤት ኒጀርና ቡርኪና ፋሶ ላይ ተደጋጋሚ የሽብር ጥቃቶችን በመሰንዘር አሁንም ድረስ የሀገራቱ የደህንነት ስጋት ሆኗል። በማሊ ወታደራዊ መፈንቅለ መንግስት ማክሰኞ ዕለት ቢያንስ አራት ሰዎች ሲገደሉ 15 ሰዎች በተተኮሰ ጥይት ቆስሏል። የአገሪቱ የቀድሞ ፕሬዝዳንትን ጨምሮ 29 ያህል ባለሥልጣናት አሁንም ድረስ በስር ላይ ይገኛሉ። ዓለም አቀፉ ማህበረሰብና የአካባቢው ሀገራት ባሳደሩት ጫና ወታደራዊ ሁንታው የቀድሞ ፕሬዝዳንት እንዲጎበኙ አድርጓል። የቀድሞ የገንዘብ ሚኒስትርና ሌላ ባለሥልጣን መፈታታቸውን አስታውቋል። ኢኮዋስ ግን ፕሬዝዳንቱ ከእስር ተለቀው ወደ ቀድሞ ሥልጣናቸው እንዲመለሱ ሲል ቀጠን ያለ ትእዛዝ አስተላልፏል። ተወካዮቹንም ዛሬ ወደ ማሊ ለመላክ የወሰነው ትናንት ነበር። ወታደራዊ ሁንታው ወንድሞቻችን ያላቸውን የኢኮዋስ ተወካዮች በደስታ እንደሚቀበል ወዲያው ነበር ያስታወቀውም ግን ኢኮዋስም ሆነ ዓለም አቀፉ ማህበረሰብ እንደሚሻው መፈንቅለ መንግስት አድራጊዎቹ ስልጣኑን ነጥቀው እስር ቤት የወረወሯቸውን የቀድሞ የአገሪቱ ርዕሰ ብሔር ከእስር ለቀው ስልጣኑን ይመልሱላቸው ይሆን ወይንስ ከየአቅጣጫው የሚሰነዘርባቸውን ማስጠንቀቂያ ወደ ጎን ትተው በያዙት መንገድ ይዘልቃሉ? በደህንነት ስጋት በተዋጠው የሳህል ቀጣና በቀጣይ የሚከሰተውን መከታተል ነው። አድማጮች ማሊ በወታደራዊ መፈንቅለ መንግስት ማግስት በሚል ርዕስ የተጠናከረው የትኩረት በአፍሪቃ ዝግጅታችን ይጠናቀቃል ማንተጋፍቶት ስለሺ ነኝ መልካም ጊዜ ጤና ጤና ይስጥልኝ